The voice of a man. መንግስት በሀገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ ፕሮፌሰር በየነ ጴጥሮስ ተናግረዋል። የተቃዋሚ ፓርቲ መሪና የቀድሞ የፓርላማ አባል ፕሮፌሰር በየነ ጴጥሮስ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ግጭቶች፣ የተከሰቱት ችግሮችም የቀጠሉት መንግስት ግዴታውን ባለመወጣቱ ነው ብለዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። የደርግ መንግስት ከወደቀበት 1983 እስከ አሁን ድረስ በተቃዋሚ ፓርቲ መሪነት የቆዩት ፕሮፌሰር በየነ ጴጥሮስ የፓርላማ አባል ሆነውም አገልግለዋል። በሽግግር መንግስቱ ወቅት ምክትል የትምህርት ሚኒስትር ሆነውም ሰርተዋል። በፓርላማ አባልነት ለረጅም ዓመታት በመቆየትም ከተቃዋሚዎች ቀዳሚው ሰው ናቸው። ከአሜሪካ ድምፅ ጋር ባደረጉት በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ቃለ ምልልስ ግምገማቸውን አካፍለዋል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች የተቀሰቀሰውና የሰው ህይወት የጠፋበት በመቶ ሺዎችም የተፈናቀሉበት ግጭት ከነዚህ ወቅታዊ ጉዳዮች አንዱ ነው። ይህ ግጭትና የሰላማዊ ዜጎች መፈናቀል የፈጠረው ቅሬታ በከፍተኛ ትምህርት ተቋማትም እየተንጸባረቀ ነው። በኦሮሚያ ክልል የሚገኙት ሐሮማያ፣ ጅማ፣ አምቦና አርሲ ዩኒቨርስቲ ተማሪዎች ይህንን በዋና ምክንያትነት ጠቅሰው ትምህርት አቋርተው ወጥተዋል። የተማሪዎቹ ጥያቄ የሚጠበቅ ነው ይላሉ ፕሮፌሰር በየነ ጴጥሮስ። ቀደም ብሎ የነበሩትም ሆኑ አሁን ህዝብን መብት ማስከበርና መቆርቆር የቆየና ያለም ነው። ከዚያ በመነሳት ወገኖቻችን በየቦታው ነው እየተበደሉ፣ ከህግ ውጭ እርምጃ እየተወሰደባቸው ነው፣ በነፍስ ህይወት ድረስ እየተሰዉ። ይህም ደግሞ በከፍተኛ ቁጥር የአንድ የዕለት ግጭት ብቻም ሳይሆን በየቦታው በየጊዜው የምነሳው ይሄ ተማሪዎችን ቢያሳስብና ለዚህ መፍትሄ ሊፈለግ ይገባል ብሎ ነው። አያስገርመኝም። ትናንት በኢቢሲ የቀረቡት የትምህርት ሚኒስትር ዶክተር ጥላዬ ጌቴ ተማሪዎች ትምህርት ጥለው መውጣታቸውን አረጋግጠዋል። ቀጥሎ ደግሞ በሁለቱ ብሔራዊ ክልላዊ መንግስታት ወሰን አካባቢ ለተከሰተው መፈናቀል ላይ ጥያቄ የተነሳ፣ አዎ ችግሩ ተከስቷል። ችግሩን ግን የሁለቱ ክልል መንግስታትና ፌዴራል መንግስት እየሰሩበት በመሆኑ ይህ ምላሽ ይሰጣቸዋል። ትምህርታቸው እንድትቀጥሉ የሚል አቅጣጫ ተቀመጠ። እንደገና ከዛ በኋላ ለሁሉም የሀገራችን ዩኒቨርሲቲ ጥያቄ የነበረው የብቃት የዩኒቨርሲቲ መውጫ ፈተናና ሌሎች በርካታ ጥያቄዎች እየተነሱ በርካታ ትምህርት ጊዜያት ተስተጓጉለዋል። ችግሮቹ ቢኖርም እንኳ ጥያቄያቸውን እያቀረቡ ትምህርታቸውን መቀጠል ሲገባቸው የተለያዩ ምክንያቶች እየተፈጠረ ተማሪዎቹ ከትምህርት ከዩኒቨርሲቲው ሰላም አለ፣ ምግብ አለ፣ ምኝታ አለ መማር ማስተማር ሂደቱ መምህራን ለማስተማር ዝግጁ ባሉበት ሁኔታ በተወሰኑ ትምህርት ቤቶች ዩኒቨርስቲዎች ተማሪዎቹ ከዩኒቨርስቲው እየወጡ እንደተፈናቀሉ ለማወቅ ችለናል። እንደዚህ በአንዳንድ ከፍተኛ ትምህርት ተቋማት የተፈጠረውን መስተጓጎል ጨምሮ በአገሪቱ የተለያዩ አካባቢዎች የተፈጠሩ መሰል ችግሮችንና ግጭቶችን ጠቅሰዋል ፕሮፌሰር በየነ። ችግሩ እዚህ ደረጃ የደረሰው መንግስት ፈጣን ምላሽ ባለመስጠቱ እንደሆነም የፕሮፌሰር በየነ እምነት ነው። ህገ መንግስቱ ውስጥ ያደግ ግዴታ አለበት ይላል። ማለት መንግስት ግዴታ አለበት ይላል በአንቀጽ 89 ንዑስ አንቀጽ አንድ እና ሁለት ነው መሰለኝ። የኢትዮጵያን ህዝቦች ብሄረሰቦች ሁሉን ተዋደው ተባብረው ህብረታቸው ጠንክሮ የአንድ ሀገር ዜግነት እንዲኖሩ የማብቃት ግዴታ አለበት ይላል። ይሄ ስራ ሲሰራ አይተነናቀም። ህዝቦች ዝም ብለው በሆነው ባልሆነው በካድሬዎች ነሳሽና ስጋጭ ቆሞ ነው የሚያዩ ፌዴራሉ መንግስት በመቶዎች በሺዎች ህይወቶች ከጠፉ በኋላ ነው ሄዶ ህዝባዊ ስብሰባ ማድረግ የሰላም ጉባኤ ምን ማድረግ አሁን በሰሞኑ እዚ ጌዲዮ ይታይ እንደነበረው ቀልድ እና ግጭቱ መሬት ጥበት ነው የወጣቶች ስራ ማጣት ነው እየተባለ የማይገናኝ ነገር ጌዲዮ ከዚስ በፊት ምን ሰፊ መሬት ነበረ ያው ባለው በቡና ሀብቱ ብቃት ነው ስለምሰራ ይጠቀም ነበር እንጂ የቆየ ነው። የመሬትበት ምን ወጣቶች ስራ ማጣት፣ ይሄ ዝም ብሎ ወደ ግጭትና ህይወት እስከ ማጥፋት የሚያደርስ ነው፣ ግርግር ውስጥ የሚያደርስ አይደለም። ይሄ መንፈሱ ራሱ የኛ አይደለም። መገሌ እኛ ነን እዚች ስለተወለድን፣ በቃ ከሌላው ጋር ጨርሶ መኖር አንችልም የሚለው አይነት መንፈስ እስከሚሰርጽ ድረስ ይህ አደጋዊ ስርዓቱ ያመጣው እርኩሰት ነው። አንድ የተቃዋሚ ፓርቲ አመራሮች የሚነገረውን ለዚህ ሁሉ አሁን ላለው ልዩነት፣ ክፍፍል፣ ግጭት ቋንቋን ብሔርን መሰረት ያደረገ ግጭት ማለት ነው መነሻው ፌዴራሊዝሙ ነው፣ በቋንቋ ላይ የተመሰረተው ፌዴራሊዝም ነው በሚል የሚያቀርቡትን ትችት ይጋራሉ። አሁን በጣም ትልቁ ወንጀል በኢትዮጵያ እየተፈጸመ ያለው ይህንን በሕገ መንግስቱም የተቀመጠውን የዜጎችንና የግለሰብን መብት የማስከበርን ተግባር አልወጣ ብሎ ኢህአዴግ ስርዓት ይዋጣላቸው አይነት ነገር ቆሞ እያየ የሚፈጥረው ሁኔታ ነው እንጂ ፌዴራሊዝሙ ምን ፈጠረ? ቋንቋ ማለት ሁለት ህዝቦች በሚገናኙበት ሁሉ ሁለት ሶስትም ቋንቋ ይናገራሉ። ዝም ብሎ ቋንቋ ብቻ ነው፣ ለዚህ ችግር የፈጠረው የሚባለው ነገር እኔ እውነቱ ብዙም ከነባራዊ ሁኔታ ጋር የሚሄድ መሬት ላይ ያለውን ሁኔታ የሚገልጽ ነው ብዬ አላምንም። ይሄ አስተዳደር የሚከተለው የፖለቲካው መሰረት፣ ይሄም ማለት ምንድን ነው? ማርሲስት ሌኒስታዊ የሆነ ቀኖና ይዞ ለማስተዳደር የሚሞክር ነገር ግን ህገ መንግስቱ ለዛ የማይመች እነሱ አሁን ለምሉት አንድ ፓርቲ ለብቻው ጨምድዶ ይዞ ያስተዳድራል የምሉትን በዚህ በህገ መንግስቱ መሰረት ማስፈጸም አይችሉም። ትልቁ ችግር እዚህ ላይ እኮ ነው። ፓርቲ የሚፈልገው ለብቻዬ ሌሎቹን አስተሳሰብ ሌሎቹን የተደራጁ ኃይሎች ሁሉ ጨፍልቄ ራሴው ብቻ ላስተዳድር ነው። ይሄ እንግዲህ ኮሚኒስታዊ አሰራር ነው። ገዢውን ፓርቲ ማለት ነው። ገዢው ፓርቲ ማለት ነው። ግን ህገ መንግስቱ ለዚህ እነሱ ለምሉት የሚመች አይደለም። ብዙ መብቶች ይሰጣል። ለመደራጀት መብት ይሰጣል፣ ነው ለሌላ ሌላው መብት ይሰጣል። እና ለዚህ እዚህ መካከል ያለው ነው እነሱ የአስተሳሰብ ለውጥ ማድረግ ብቃት ማጣታቸው ነው ትልቁ ችግር። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ከሆኑት ፕሮፌሰር በየነ ጴጥሮስ ጋር በወቅታዊ ጉዳዮች ላይ ያደረግኩትን ቃለ ምልልስ ቀሪ ክፍል በነገ ውለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።